የዩናይትድ ስቴትስ የተወካዮች ምክር ቤት በትናንትናው ዕለት ፕሬዚደንት ጆ ባይደን የአሜሪካ ውጭ ጉዳይ ሚኒስቴሩን እንዲመሩ ያጯቸውን አንቶኒ ብሊንከን ሹመት አጽድቋል። የአሜሪካ ድምፅ የምክር ቤቱ ዘጋቢ ካትሪን ጊብሰን እንደዘገበችው የሀገሪቱ ቁንጮ ዲፕሎማት ሆነው የተሰየሙት ብሊንከን በርካታ ዓለም አቀፋዊ ተግዳሮቶች ይገጥሟቸዋል። ዝርዝር ዘገባውን ደረጀ ደስታ ያቀርበዋል። አንቶኒ ብሊንከን አሁን የአገሪቱ ሰባ አንደኛ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። አሜሪካ ትቅደም የሚለው የትራምፕ አስተዳደር የውጭ ግንኙነት ፖሊሲ አቅጣጫ መቀየሩ በተነገረበት ሁኔታ ውስጥ የዩናይትድ ስቴትስ እንደራሴዎች ምክር ቤት የብሊንከንን ሹመት 78 ለ22 በሆነ ድምፅ አጽድቆላቸዋል። Mr. Blinken is just the right person to rebuild and reassert America's national security prerogatives on the global stage and reestablish the first instrument of American power diplomacy. ብሊንከን በዓለም አቀፍ ደረጃ የአሜሪካን ብሔራዊ ደህንነት እንደገና ለመገንባትና ለማረጋገጥ የአሜሪካ ቀዳሚ ጉልበት የሆነውን ዲፕሎማሲ እንደገና ለመመስረት ትክክለኛ ሰው ናቸው። ብሊንከን በውጭ ጉዳይ ፖሊሲ ረገድ በምክር ቤቱም ሆነ በፕሬዚደንት ኦባማ አስተዳደር እንደ ምክትል ውጭ ጉዳይ ሚኒስትር ሆነው ለአስርት ዓመታት ያገለገሉበት የስራ ልምድ አላቸው። ይህን የስራ ልምድ ግን አንዳንዶቹ የሪፐብሊካን አባላት አሜሪካ ያንኑ የተለመደውን የውጭ ጉዳይ ፖሊሲ ብቻ ይዛ እንድትጓዝ የሚያደርግ ነው በማለት ይተቻሉ። በምክር ቤቱ የሪፐብሊካን አባል ራንድ ፖል ከእነዚህ አንዱ ናቸው። ብሊንከን ላለፉት ሀያ ዓመታት የዘለቀውን በመካከለኛው ምስራቅ የሚካሄደውን ወታደራዊ ጣልቃ ግብነት ሲደግፉ የነበሩ ናቸው። አዲስ ፖሊሲ ይመጣልናል ብለን የምንጠብቅ ከሆነ ራሳችንን ነው የምናሞኘው። የነበረው ነው የሚቀጥለው። የብሊንከንን ሹመት የደገፉት ሌላኛው ሪፐብሊካን የምክር ቤት አባል ጂም ሪስች ብሊንከን በኢራኑ የኔኩለር ስምምነት ላይ ያላቸውን አቋም ግን እንደሚቃወሙ አስታውቀዋል። ከኢራን ጋር የተደረገውን ዓለም አቀፍ የኒክሌየር ስምምነት መርሃ ግብር ለአሜሪካ ትልቅ ውድቀትና የውጭ ፖሊሲውንም ያበላሸ ነው። ከብሊንከን ጋር ስንነጋገር ይህንን አመለካከት አይጋሩም። ለነገሩ አሁንም ከፕሬዚዳንቱ ጋር ያንኑ ቀውስ ተሸክመው በመስራት ወደዚያው ወደ ነበረው ስምምነት ይመልሱናል። ብሊንከን ባለፈው ሳምንት ለምክር ቤቱ አባላት ሲናገሩ አገራቸው ከቻይና ጋር ያላት ግንኙነት ቅድሚያ የሚሰጡት ጉዳይ መሆኑን አስታውቀዋል። ም አ ስ ቻይናን መቅረብ ያለብን ከጥንካሬያችን ተነስተን ነው፣ ከድክመት አይደለም። መልካሙ ዜና ያንን የማድረግ አቅማችን በአብዛኛው በእኛ ቁጥጥር ስር ነው። አብረን ስንሰራ ጥንካሬያችን ነው። አጋሮቻችንን ማናናቅ የለብንም። የቻይናን ጉዳይ ስናስተናግድ የጥንካሬያችን ምንጭ የሚሆነው ይህ ትብብር ነው። ተንታኞች እንደሚሉት ብሊንከን ታምሶ የነበረውን የአሜሪካ ውጭ ጉዳይ ሚኒስቴር እንደገና ማቋቋሙ ሌላው ፈተና እንደሚሆንባቸው ተናግረዋል። ከሴንተር ኦፍ አሜሪካን ፕሮግረስ ወይም የአሜሪካ ተራማጅ ማህበር ከሚባለው ማዕከል ብራያን ከቱሊስ እንዲህ ይላሉ። ከአራት ዓመታቱ የፖምፒዮ ቴለርሰን፣ እና ትራምፕ አስተዳደር በኋላ የነበረው ሞራል እጅግ ቀዝቃዛ ነው። ይሁን እንጂ የዲፕሎማቲክ ቡድን አባላት የሚሰማቸው ስሜት የቆየ ነው። በአሜሪካ መከላከያ ሚኒስተር ፔንታገን እና በሰራዊቱ ዘንድ የአሜሪካ የውጭ ዲፕሎማሲ በመወሰንም ሆነ ዓለም አቀፋዊ ጉዳዮችን በሚመለከት ረገድ ለረጅም ጊዜ ከኋላ እንዲቀሩ መደረጋቸው ይሰማቸዋል። የዓለምንም ችግር በምክር ቤቱ የቀረቡላቸውን ጥያቄዎች አልፈው ለስልጣን የበቁት ብሊንከን እነዚያ ፈተናዎች እንደሚጠብቋቸው ግን ተገምቷል። ዴሞክራቱ ሰኔተር ባብ ማንዴዝ እንዲህ ይላሉ Able to grapple with the most complex, challenging uh, issues facing our country and committed to engaging Congress. And he did so on both sides of the aisle. <laughs> ብሊንከን ባለፈው ሳምንት ውስጥ ሹመታቸው ከጸደቀላቸው የፕሬዚደንት ባይደን የካቢኔ አባላት ጋር አራተኛ ሰው ናቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ